ሰማያዊ ፓርቲ ባለፈው ዓርብ ፖሊስ ፈጽሞብኛል ባለው ሕገ ወጥ ድርጊት አባሉ ከፍተኛ ድብደባና የአካል ጉዳት እንደደረሰበት ገልጧል። ለሕዝበ ሙስሊሙ ጥያቄዎች ተገቢና ሕገ መንግሥታዊ ምላሽ እንዲሰጥም ጠይቋል። መለስካቸው አማ ዘገባለሁ። ፓርቲው ባሰራጨው መግለጫ እንዳስታወቀው ባለፈው ዓርብ ሐምሌ 11 ቀን 2006 ዓ ም በታላቁ አንዋር መስጊድ ሲከናወን በነበረው የጁማ ሶላት ላይ ጥያቄያቸውን በሰላማዊ መንገድ ባቀረቡ የእምነቱ ተከታዮች ላይ በፌዴራል ፖሊስ፣ በአዲስ አበባ ፖሊስ፣ በትራፊክ ፖሊስና ሲቪል በለበሱ የደህንነት አባላት ከፍተኛ ድብደባ፣ እንግልትና ስር ተፈጽሞባቸዋል ይላል። በእለቱ የሰማያዊ ፓርቲ ብሔራዊ ምክር ቤት አባልና የሴቶች ጉዳይ ቋሚ ኮሚቴ አባል ወይዘሪት ወንሸት ሞላ በአካባቢው ተይዛ ደህንነት ነን በሚሉ አካላት ከፍተኛ ድብደባ እንደተፈጸመባትም መግለጫ ያስረዳል። አክሎ አያይዟን ሲያብራራም ወይዘሪት ወንሸት ከሌሎች ሰዎችና ከጋዜጠኞች ተለይታ ለብቻዋ በደህንነት ኃይሎች ተይዛ ወዳልታወቀ ስፍራ ተወስዳለች ይላል። በነጋታው ቅዳሜ ሐምሌ 12 ቀን 2006 ዓ.ም ግን በተለምዶ ሜክሲኮ አደባባይ ተብሎ በሚታወቀው አካባቢ ፍርድ ቤት እንደቀረበችና ጭንቅላቷ ታሽጎ እጇ ተሰብሮና ክፉኛ ተጎድታ ታይታለች ብለዋል። መግለጫው በመጨረሻም የፓርቲውን የአመራር አባል ወይዘሪት ወይንሸት ሞላንና ሌሎች በግፍ ታስረዋል ያላቸውን ሙስሊም ምእመናንን መንግስት በአስቸኳይና ያለአንዳች ቅድመ ሁኔታ እንዲፈታ ጠይቆ ለህዝበ ሙስሊሙ ጥያቄም ተገቢና ህገ መንግስታዊ ምላሽ እንዲሰጥ ጥሪ አቅርበዋል። ወይዘሪት ወይንሸት ሞላ ዛሬም በእስር እንዳለችና በማንም ዘመድ ወይንም በህግ ጠበቃ መጎብኘት እንደተከለከለች የፓርቲው መሪ አቶ ይልቃል ጌትነት ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ